the የኢትዮጵያ አየር መንገድ ከሀያ ዓመታት በኋላ ዛሬ ይፋ በረራ ወደ አስመራ ጀምሯል። አራት መቶ ስልሳ አምስት መንገደኞችን ይዘው ዛሬ ጠዋት አስመራ የገቡት ሁለት አውሮፕላኖች በደረሱበት ወቅት ከፍተኛ የመንግስት ባለስልጣናት የአስመራ የአየር መንገድና የሲቪል አቪዬሽን ኃላፊዎችና ና ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶች ና ብዙ ህዝብ በደማቅ አቀባበል ተቀብሏቸዋል ይላል የአስመራው ዘጋቢያችን ብርሃነ በረሀ። በስፍራው ተገኝቶ ይህ የሁለት አገሮች በረራ መጀመር በሁለቱ ህዝቦች መካከል የቆየው መራረቅና መለያየት ያበቃበት የመጀመሪያ የህዝብ ለህዝብ ግንኙነት ዳግም በይፋ መጀመሩ የታወጀበትና የምስራች የተነገረበት ታላቅ ክስተት ነው። አውሮፕላኖቹ በአስመራ አየር ማረፍ ባረፉበት ወቅትና እንግዶቹ አውሮፕላኖቹ በወረዱበት ወቅት የተሰማው እልልታ፣ ጭብጨባ፣ የደስታ ዘፈን በሁለቱ ህዝቦች መካከል ምን ያህል ጥልቅና ልባው ፍቅር፣ ናፍቆት እንደነበረ የሚያሳይ ሁለቱ ህዝቦች እርስ በርሳቸው ያላቸውን ጥልቅ ፍቅርና ናፍቆት በግልጽ የሚያሳይና አይደለም ለቤተሰቦቻቸው፣ በሩቁ ለተመልካችም ልብ የሚነካ ልዩ ስሜትን የሚፈጥር ፍጻሜ ነው። ለእንግዶቹ በአስመራ አየር ማረፊያ በተደረገላቸው የኮክቴል ግብዣ ላይ የኢትዮጵያ ሲቪል አቪሽን ኃላፊ አቶ ተወልደ ገብረ ማርያምና የኤርትራ ሲቪል አቪሽን ኃላፊ አቶ ጳውሎስ ካሳይ የእንኳን ደህና መጣችሁ ንግግር አሰምተዋል። አድማጮች፣ ብርሃነ የመንገደኞችንም አስተያየት አካተዋል። እሺ እንግዲህ ስምሽ ማን ልበል? ኤደን ብርሃኔ ቡና ስራሽ አበባ የኢቢኤስ ቲቪ ጋዜጠኛ ነኝ። በአስመራ እና በኢትዮጵያ መካከል የመጀመሪያው የድንበር አቋርጦ የሚመጣውን አውሮፕላን እንግዲህ እዛ ውስጥ ነው ተሳፍሬ የመጣሁት። እዚህ አስመራ መጥቼ ኢትዮጵያ ላሉ ተመልካቾች እንዲሁም አስመራ ላሉ ተመልካቾቻችን ይሄ የመጀመሪያው በረራ ምን እንደሚመስል፣ አስመራን በጥቂቱ ምን እንደምትመስል ለማድረስ ነው የመጣሁት። እስኪ እንዴት ነበር ድባቡ ከፕሌኑ መነሳት እስከዚህ የጠበቃችሁትና እዚህ ያጋጠማችሁን ምን ይመስላል? እዛ አውሮፕላን ውስጥ ሰው ሁሉ አልቀመጥም ብሎ በረራ አስተናጋሪዎችን ሁሉ ሲያስቸግር ነበረ። ምክንያቱም ገና አውሮፕላን ውስጥ ከገባበት ሰዓት ጀምሮ ኤርትራ ለመድረስ ነበረ ችኮላው። እዚህ ከገባውን በኋላ ደግሞ ይሆን እንደምታየው እኛ ጋዜጠኞቹ ሳይቀር እያለቀስን ነው የገባ ነው ያለው። አቀባበልም በጣም ደስ ይላል። በዛ ላይ ደግሞ በጣም ብዙ ተነጣጥለው የቆዩ ቤተሰቦች አብረው ነው ያሉት እና እጅግ በጣም በቃ ታሪካዊ የሆነ ቀን ነው የሆነው። እንግዲህ በተረፈ መልካም የስራ ጉብኝት ያድርግልን ያለን፣ አመሰግናለሁ

ሴሌብሬት እያደረግን እየጨፈርን የመጣ ነው። አሁን ደግሞ ነው ያለው። ቆንጆ ነው በጣም ደስ ይላል። ኦኬ እሺ እንኳን በደህና ገባችሁ። ታንክ በደህና ቆየ እንዴት ነበር ጉዞ? በጣም ደስ ይላል። ከብዙ ጊዜ በኋላ ያልነበረው የኢትዮጵያ አየር መንገድ በረራ እጅግ በጣም ደስ የሚልና ሁሉም ሰው የተደሰተበት እንደምታየውም ሁሉም እየሳቀየ ነው እየገባ ያለው በጣም ደስ ይላል። ገና ከመነሻ ጀምሮ እስከ መድረሻ በጭብጨባ ነው የታጀበው። እስከ መጨረሻ ድረስ የነበረው በጭብጨባ እሱ ህዝቡ ሁሉ በጣም ደስ ብሎት ደስ የሚል ጉዞ ነበር። እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና ቆያችሁ። እሺ፣ ስምሽ ማለበን? ስሜ ፋንታዬ ጌተና ይባላል። ፋንታ፣ እንኳን በደህና መጣሽ። እንኳን በደህና ቆያችሁ። ጉዞ እንዴ ነበረ? ጉዞ ጥሩ ነበረ። በጣም ጥሩ ጉዞ ነበር። ህብረተሰቡም በጣም ተደስቶ ነበር እና በጣም ጥሩ ጉዞ ነበር። ሰው እስከሚያርፍ ድረስ ቸኩሎ ነበርና ገና ፕሬኑ ከማረፉ በፊት ነበር ጭብጨባ የተጀመረውና አንዳንድ ቦታ ደግሞ ጭራሽ የሚያለቅሱሉ ነበርና በጣም በጣም ብቻ በጣም ለየት ያለ ጉዞ ነበር የነበረው። በአጋጣሚ እኔ የዋፋ ማርኬቲንግና ፕሮሞሽን ስራ አስኪያጅ ነኝ። እዚሁ አስመራ ላይ የኢንቨስትመንት ፎረም እናዘጋጃለን። ስለዚህ ሰማኒያ የሚሆን ባለሀብት መጥቷል። ከኤርትራ ቻምበር ኦፍ ኮሜርስ ጋር በመሆን ሀሙስ ጠዋት ኢንቨስትመንት ፎረም አለን። ኢቭን ትስስሩ በንግድም እንዲሆን ጭምር ታስቦ የተደረገ ጉዞ ነው ብዬ ነው የማስበው። ከባድ ነው። በኢትዮጵያም በኩል ያለው ከባድ ነው። በዚህም በኩል ያለው በጣም ከባድ ነው። እናትና ልጅ ወይም እናትና ወይም እህትና ወንድም ተለያይቶ ለሀያ አመት ሲገናኝ ያለውን ስሜት ሁሉም እራሱን ያዳምጠው እና አሁን ለምሳሌ ይሄንን ዴሌጌሽን የሚመራው የኔ ተቋም ነበር እና አብዛኛው የመጣው ሰው ከኤርትራ ጋር ምንም ከዚህ ቀደም ትስስር የሌለው ኤርትራን የማያውቃት ነው የመጣው እና በቃ የሆነ ነበርና ግማሹ ይዘምራል፣ ግማሹ ያለቅሳል፣ ግማሹ ይላል እና በዚህም በኩል ያለው አቀባበል ልክ እንደጠበቅ ነው። ከዛ በላይ ልክ በኢትዮጵያ በኩል እንዳለው እንደጠበቅ ነው ነው የሆነው። አይ ቲንክ በጣም ደስተኞች ነን። እንግዲህ መልካም ጉብኝት እና መልካም ጊዜ እንድታሳልፉ እመኛለሁ። አመሰግናለሁ።